ትንቢተ ኤርምያስ ምዕራፍ ሁለት። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ሂድ በኢየሩሳሌም ጆሮ ጩኽ፣ እንዲህም በል፣ እግዚአብሔር እንዲህ ይላል፣ የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደ ተከተልሽኝ አስቤአለሁ። እስራኤል ለእግዚአብሔር ቅዱስ ነበረ፣ የቡቃያውን ብኵራት ነበረ የበሉት እንደ በደለኞች ይቈጠራሉ፣ ክፉም ነገር ያገኛቸዋል ይላል እግዚአብሔር። የያዕቆብ ቤት የእስራኤልም ቤት ወገኖች ሁሉ ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከእኔ ዘንድ የራቁ ከንቱነትንም የተከተሉ ከንቱም የሆኑ ምን ክፋት አግኝተውብኝ ነው? እነርሱም ከግብጽ ምድር ያወጣን በምድረ በዳም በባድማ ጒድጓድም ባለበት ምድር በውኃ ጥምና በሞት ጥላ ምድር ማንም በማያልፍበትና ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አላሉም። ፍሬዋንና በረከቷን ትበሉ ዘንድ ወደ ፍሬያማ ምድር አገባኋችሁ። ነገር ግን ባገባኋችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጐሳቈላችሁ። ካህናቱም እግዚአብሔር ወዴት አለ አላሉም፣ ባለ ኦሪቶችም አላወቁኝም፣ ገዢዎችም አመጹብኝ። ነቢያትም በበዓል ትንቢት ተናገሩ፣ የማይረባንም ነገር ተከተሉ። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች ዕለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ፣ እንደዚህም ያለ ነገር ሆኖ እንደሆነ እዩ። በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ፣ ይላል እግዚአብሔር። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔ የሕያውን ውኃ ምንጭ ትተውኛል፣ የተቀደዱትንም ጒድጓዶች ውኃውን ይይዙ ዘንድ የማይችሉትን ጒድጓዶች ለራሳቸው ቈፍረዋል። በውኑ እስራኤል ባሪያ ነውን? ወይስ የቤት ወላጅ ነውን? ስለ ምን ብዝበዛ ሆነ? የአንበሳ ደቦሎች በእርሱ ላይ አገሡ ድምፃቸውንም ሰጡ። ምድሩንም ባድማ አደረጉ፣ ከተሞቹም ተቃጠሉ፣ የሚቀመጥባቸውም የለም። የሜምፎስና የጣፍናስ ልጆች አስነወሩሽ አላገጡብሽም። ይህ ሁሉ የሆነብሽ እኔን ስለ ተውሽ አይደለምን? ይላል እግዚአብሔር አምላክሽ። አሁንስ የሺሆርን ውኃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስንም ውኃ ትጠጪ ዘንድ በአሦር መንገድ ምን ጉዳይ አለሽ? ክፋትሽ ይገሥጽሻል፣ ክዳትሽም ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔንም መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ ተመልከቺ፣ ይላል የሠራዊት ጌታ እግዚአብሔር። ከጥንት ጀምሬ ቀን ቀንበርሽን ሰብሬአለሁ፣ እስራትሽንም ቈርጫለሁ፣ አንቺም አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለመለመም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬሽ ነበር፤ አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ? በእንዶድ ብትታጠቢም ለራስሽም ሳሙና ብታበዢ፣ በእኔ ፊት በኀጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺስ አልረከስሁም በዓሊምንም አልተከተልሁም እንዴት ትያለሽ? በቈላ ያለውን መንገድሽን ተመልከቺ፣ ያደረግሽውንም እወቂ በመንገድም ላይ እንደ ተለቀቀች እንደ ፈጣን ግመል ሆነሻል። በምኞትዋ ነፋስን እንደምታሸት በምድረ በዳ እንደ ለመደች እንደ ሜዳ አህያ ነሽ። ከምኞትዋ የሚመልሳት ማን ነው? የሚሹአት ሁሉ አይደክሙም፣ በወራቷ ያገኙአታል። እግርሽን ከሸካራ መንገድ ጕሮሮሽንም ከውሃ ጥም ከልኪ። አንቺ ግን እጨክናለሁ፣ እንግዶችን ወድጄአለሁና አለሁና እከተላቸዋለሁም አልሽ ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሦቻቸውም አለቆቻቸውም ካህናቶቻቸውም ነቢያቶቻቸውም ያፍራሉ። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድኸኝ ይላሉ፤ ፊታቸውንም ሳይሆን ጀርባቸውን ሰጡኝ። በመከራቸው ጊዜ ግን ተነሥተህ አድነን ይላሉ። ለአንተ የሠራሃቸው አማልክትህ ግን ወዴት ናቸው? ይሁዳ ሆይ አማልክትህ እንደ ከተሞችህ ቁጥር እንዲሁ ናቸውና ይነሱ በመከራህም ጊዜ ያድኑህ። ከእኔ ጋር የምትከራከሩ ለምንድን ነው? ሁላችሁ ዐምፃችሁብኛል፣ ይላል እግዚአብሔር። ልጆቻችሁን በከንቱ ቀሥፌአቸዋለሁ፣ ተግሣጽን አልተቀበሉም። ሰይፋችሁ እንደሚሰብር አንበሳ ነቢያቶቻችሁን በልተዋል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በውኑ ለእስራኤል ምድረ በዳ ወይስ የጨለመች ምድር ሆንሁበትን? ሕዝቤስ ስለምን እኛ ፈርጥጠናል ከእንግዲህ ወዲህ ወደ አንተ አንመለስም ይላል። በውኑ ቈንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቈጠር ወራት ረስቶኛል። ፍቅርን ለመሻት መንገድሽን እንዴት ታቀኛለሽ? ስለዚህ ለክፉዎች ሴቶች እንኳ መንገድሽን አስተምረሻል። በእጆችሽም የንጹሐን ድሆች ደም ተገኝቶአል። በእነዚህ ሁሉ ላይ በግልጥ አገኘሁት እንጂ በስውር ፈልጌ አላገኘሁትም አንቺ ግን ንጹሕ ነኝ በእውነት ቁጣው ከእኔ ተመልሶአል አልሽ። እነሆ ኃጢአት አልሠራሁም ብለሻልና በፍርድ እከስስሻለሁ። መንገድሽን ትለውጪ ዘንድ ለምን እጅግ ትሮጫለሽ? አሦር እንዳሳፈረሽ ግብጽ ያሳፍርሻል። እግዚአብሔር የታመንሽባቸውን ጥሎአልና በእነርሱም አይከናወንልሽምና እጅሽን በራስሽ ላይ አድርገሽ ከዚያ ደግሞ ትወጫለሽ።